ስቢስ live streams and podcasts are supported by advertising. ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። በአዲሱ የምግብና ግሮሰሪ ስነ ምግባር ደንብ ሱፐርማርኬቶች እስከ 10 ሚሊዮን ዶላርስ የሚደርስ መቀጮ ሊያገኛቸው ነው። የቀድሞ የአውስትሬልያ መከላከያ ኃይል አዛዥ በእስራኤል ለተገደሉ የእርዳታ ሠራተኞች ምርመራ ልዩ አማካሪ ሆነው ተሰየሙ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። በምግብና ግሮሰሪ ስነ ምግባር ደንብ ክለሳ ምክረ ሐሳቦች መሠረት ሱፐር ማርኬቶች ለመጥፎ ባሕሪ ድርጊቶች እስከ አስር ሚሊዮን የሚደርስ መቀጮ ሊጣልባቸው ነው። በዛሬው ዕለት ሰኞ ኤፕሪል 8 መጋቢት 30 ይፋ የሆነው ሪፖርት የቀረበው ክለሳውን ባካሄዱት የቀድሞው የሌበር የፉክክር ሚኒስትር ክሬግ ኤመርሰን ነው። ክለሳው የሱፐር ማርኬቶችን አስገዳጅ መለያየት እሳቤ ያልተመለከተ ሲሆን ዶክተር ኤመርሰን አሁን ያለው የሥነ ምግባር ደንብ ዓመታዊ ገበያቸው ከአምስት ቢሊዮን የበለጠ ለሆኑት ሱፐር ማርኬቶችን የጸና ግብር ላይ ዋይ እንዲሆን ምክረ ሐሳባቸውን ለመንግሥት አቅርበዋል ይህም ኮልስ ውልወርስ አልዲና በሜትካሽ ባለቤትነት ሥር ያለውን አይጂኤ ያካትታል ዶክተር ኤመርሰን አሁን ያለው በፈቃደኝነት ላይ የተመሠረተ የሥነ ምግባር ደንብ በአስገዳጅ ድንጋጌነት ግብር ላይ እንዲውል የሚሹ መሆኑን ሲገልጡ የበጎ ፈቃደኝነት ሥነ ምግባር ችግር ቅጣቶች የሉትም። የቀድሞው የአውስትሬልያ ፉክክርና ሸማቾች ኮሚሽን ሰብሳቢ እንዳሉት ቅጣት የለሽ የፍጥነት ገደቦችን የማውጣት ያህል የማውጣት ያህል ነው። እናም ግልጽ ነው ለእኔ፣ ይህን የሥነ ምግባር ደንብ ከበጎ ፈቃደኝነት ወደ አስገዳጅ ዝንጋጌነት የመለወጥ ሳቤ ይዞ መቅረብ ያን ያህል አዋኪ አይደለም ብለዋል። ጠቅላይ ሚኒስትር አንቶኒ አልበኒዚ። አውስትሬልያ በእስራኤል ጥቃት ሕይወቷን ላጣችው የእርዳታ ሠራተኛ ዞሚ ፍራንኮም ዞሚ ፍራንኮም ግድያ ተገቢ ምላሾችን እንደምትሻ አስታወቁ። የቀድሞ የአውስትሬልያ መከላከያ ሰራዊት አዛዥ ማርክ ቢስኪን ግድያ የተፈጸመባቸውን ሰባት የዓለም ማዕከላዊ ማዕድ ቤት የጋዛ ግድያ ጋር ተያይዞ እስራኤል ለሰጠችው ምላሽ የፌዴራል መንግስቱ አማካሪ ሆነው በአውስትራሊያ ወገን የፌዴራል መንግስቱ አማካሪ ሆነው እንዲሰሩ ተመድበዋል። ጡረተኛው ኤርቺፍ ማርሻል ማርክ ቢንስኪን የገለልተኛ ቡድን ምርመራዎችን፣ የእስራኤል መከላከያ ኃይል ፖሊሲዎችን፣ የዘመቻ አደጋዎች አተገባበሮችንና ተጠያቂ የማድረጊያ ዘዴዎችን አስመልክተው ልዩ የማማከር ኃላፊነትን ወስደዋል። ጠቅላይ ሚኒስትር አልበኒዚ የእስራኤል መንግስት ለልዩ አማካሪ ቤኒስኪን ስራ መቃናት ሙሉ ትብብር ያደርጋል ብለው እንደሚያስቡ ሲናገሩ እኒህ ሞቶች ፍጹም ይቅርታ የለሽና እንዲህ ያለ አሳዛኝ ድርጊት ከቶንም እንዳይደገም ማረጋገጥ እንደሚያስፈልግ ግልጽ አድርገናል። እንዲሁም ለነዚህ ሞቶች ሙሉ ተጠያቂነት እንዲኖርም እንሻለን። እስራኤል አሁን ያቀረበችው የምርመራ ውጤት እኛ በምንጠብቀው ልክ አርኪ አይደለም ብለዋል። አውስትሬሊያ፣ ዩናይትድ ስቴትስ እና እንግሊዝ በሦስትዮሹ የደህንነት ስምምነት ተጨማሪ አባላት ለማካተት ማሻሻያዎችን እንደማይካሄዱ ይጠበቃል። ፋይናንሽል ታይምስ እንዳመለከተው ከሆነ የሦስቱ አገራት የመከላከያ ሚኒስትሮች ዛሬ ሰኞ፣ መጋቢት 30፣ ኤፕሪል 8 ጃፓን እና ኒውዚላንድን በጋራ የመከላከያ ፕሮጀክቶች ውስጥ በምሰሶ ሁለትነት የሚካተቱ መሆኑን ያስታውቃሉ። ፕሮጀክቶችም ኳንተም ኮምፒውቲንግ፣ ከባህር በታች፣ አርቲፊሻል ኢንቴሊጀንስ እና ሳይበር ቴክኖሎጂን የሚያካትት ይሆናል። በሳምንቱ መጨረሻ ኒው ሳውዝ ዌልስ ውስጥ ዝናብ ያባራ ቢሆንም የጎርፍ መጥለቅለቅና በመቶዎች የሚቆጠሩ የሲድኒ አካባቢ ነዋሪዎች ላይ ስጋቶችን መደቀኑ ተገልጧል። የክፍለ አገሩ ድንገተኛ አደጋ አገልግሎት ረዳት ኮሚሽነር ዴን ስቶሪ በሚቀጥሉት ጥቂት ቀናት ውስጥ ስጋት ተደቅኖባቸዋል ተብለው ለታሰቡት 800 ያህል ሰዎች ቀያቸውን ለቀው እንዲወጡ የሚያደርጉ ማስጠንቀቂያዎች እንደሚሰጡ አመላክተዋል። ይህ በእንዲህ እንዳለም በሩሲያ ኡራል ተራሮች በተከሰተ ጎርፍ ሳቢያ 10 ሺህ መኖሪያ ቤቶች ያሉባቸውን ሁለት ከተሞች በማጥለቅለቁ 6100 የአካባቢው ነዋሪዎች ቀዮቻቸውን ለቀው ለመውጣት ተገደዋል። በዚሁ ወደ ውጭ ምንዛሪ ተመናመረልን። አንድ የአውስትራሊያ ዶላር 6 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 65 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 37 ኢትዮጵያ ብር 16 ሳንቲም ይዘረዘራል። ቀጥልን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባና የአየር ጥባይትን በያ እናስመልን። ፐርስ ፀሐይ ይሆናል። ዝቅተኛ 15፣ ከፍተኛ 29። አድላይድ ፀሐይ ማ ይሆናል። ዝቅተኛ 11፣ ከፍተኛ 19። ሜልበርን ይካፍ ያበራል ዝቅተኛ 11 ከፍተኛ 16 ሆባርት ደመናማ ይሆናል ዝቅተኛ 7 ከፍተኛ 15 ካምብራ ብራ ይሆናል ዝቅተኛ 8 ከፍተኛ 15 ሲድኒ ያካፋል ዝቅተኛ 16 ከፍተኛ 23 ብሪስበን ፀሐያማ ይሆናል ዝቅተኛ 18 ከፍተኛ 29 ዳርዊን ፀሐያማ ይሆናል ዝቅተኛ 25 ከፍተኛ 35 አዲስ አበባ ያካፋል ዝቅተኛ 11 ከፍተኛ 23 ዜናዎቹን ከማጠቃላላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። በአዲሱ የምግብና ግሮሰሪ ስነ ምግባር ደንብ ሱፐርማርኬቶች እስከ 10 ሚሊዮን ዶላርስ የሚደርስ መቀጮ ሊያገኛቸው ነው። የቀድሞው የአውስትራሊያ መከላከያ ኃይል አዛዥ በእስራኤል ለተገደሉ የእርዳታ ሠራተኞች ምርመራ ልዩ አማካሪ ሆነው ተሰየሙ፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።